ያሬድ፣ እንኳን ደስ ያለህ ብንልህ ተገቢነት አለው አይደል? አዎ፣ በጣም አመሰግናለሁኝ። በጣም ደስ የሚሉ ቀናቶች አሳልፈናል። በትልቅ ስታዲየምና በብዙ ሺህ ተመልካቾች ፊት መወዳደር ምን ያህል ከባድ ነው? በጣም የሚገርም ነበር። ብዙ ደስ የሚሉ ነገሮች ነበሩ። ታውቃለህ፣ እዛ ወጥቶ መወዳደር ደስ ይላል። ስታዲየም ውስጥ የተገኘው ተመልካች ድምፅ በጣም አይለኛ ነበር እና በጣም ጠንካራ ከሆኑ ተፎካካሪዎች ጋር መወዳደር በጣም የሚማርክ ነበር። ሁሉም ዙሮች ወጥረን ነበር የምንሮጠው። እንዲሁም ወደ መጨረሻው ዙር ስደርስ ሜዳሊያ ወደማገኝበት ደረጃ መድረስን አወቅኩኝ። በዛ ቅጽበት ላይ የተመልካቹ ድምፅ በጣም ያስተጋባ ነበር፣ በጣም የሚገርም ነበር። እናም መጨረሻ ላይ የነሐስ ሜዳሊያ ለማግኘት ቻልኩኝ ማለት ነው። እውነት ነው ውድድሩን ስከታተለው ነበር እና ሙሉ አቅምህን ስለመጠቀምህ እርግጠኛ አይደለሁም ማለቴ በመጨረሻው ዙር የተጠቀምክበት ዘዴን ካየው በኋላ የወርቅ ሜዳሊያ ማግኘትም የምትችልበት እድል እንደነበረ ነው የተገነዘብኩት ልክ ነኝ ያለኝን አውጥቼ ተጠቅሚ ያለሁኝ የሚል እምነት አለኝ ውድድሩ 1500 ሜትር ነው ስለዚህ እንደዛ ለማለት ይከብዳል። ምክንያቱም የምታደርጋቸው የተለያዩ መንገዶች አሉና። ይሁንና ታውቃለህ፣ የመጨረሻዎቹ መቶ ሜትሮች ጋር ስደርስ ያለኝን ጉልበት በሙሉ ተጠቅሜ ያለውኝ፣ ምናልባትም አንደኛው ወይም ሁለተኛው የመወጣ መስሎኝ ነበር። እናም በውጤቱ ደስተኛ ነኝ። ከፓሪስ ኦሎምፒክ ያገኘኸው ተሞክሮ ምንድን ነው? አዎ፣ ታውቃለህ፣ የኦሎምፒክ ውድድሮች ልዩ ተሞክሮ ይገኝባቸዋል። ምክንያቱም እያንዳንዱ ተወዳዳሪ የሚመጣው የሚችለውን ለማድረግ ነው። ስለዚህ ማሸነፍ ከባድ ነው። የተመልካቹ ነገር በጣም የሚገርም ነው። ስለዚህ ታውቃለህ፣ ከሁሉም በላይ ግን በራሴ ላይ እንድተማመን ረቶኛል። እንደዚህ በመሳሰሉ ውድድሮች በጣም ብዙ ጥሩ ሰዎች ያጋጥመሃል። እኔም በበኩሌ ጥሩ ሰው ነኝ እና ለሚመጣው ውድድር ይጠቅመሃል። የነሐስ ሜዳሊያ ማግኘቴ በራሴ የመተማመን ነገር እንዳዳብር ረድቶኛል። ስለ መጪዎቹ ውድድሮች ደግሞ እስኪ እናውራ። በ1500 ሜትር ርቀት ብቻ ነው የምትወዳደረው ወይስ ሌላ ርቀትም ትጨምራለህ? አይመስለኝም። ለተወሰነ ዓመታት በ1500 ሜትር ብቻ ይሆናል የሚወዳደረው። ከጥቂት ዓመታት በኋላ ግን 5000 ሜትር እሞክር ይሆናል። ጥሩ ነው። እድሜ ስንት ነው ያሬድ? አሁን አምስት ዓመት ሞላኝ። ይገርማል። ረዥም የውድድር ዘመን ይጠብቀሃል። አዎ፣ አሁንም ወጣት ነኝ፣ ገና ወጣት ነኝ። ለሚቀጥለው ኦሎምፒክ ለመዘጋጀት ይጠቅማል። በድጋሚ እንኳን ደስ ያለህ። በጣም አመሰግናለሁ።